ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል እና ያልፋል ብለሽም ስለምታምኚ በጽናት መጓዝ ትጀምሪያለሽ። እና ዋናው ዓላማ ነው ጽኑ የሆነ ፍላጎት በልብሽ የተቀበረ ጽኑ የሆነ እምነት ካለ ትችያለሽ። በበርካታ ውጣ ውረዶች ውስጥ አልፋ በ2014 ዓ ም የ12ኛ ክፍል መልቀቂያ ፈተና ተፈትነው ከፍተኛ ውጤት ካስመዘገቡ ተማሪዎች መካከል አንዷ የሆነችውን ገሊላ አሰፋን ነው ቀደም ብለን የሰማናት። የምሽት እንግዳችን ናት። ሌሎች ጉዳዮችም የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማሪያ ደግሞ የምስልና የድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዱን ይሻገር። አማራ ክልላዊ መንግስት በሳምንቱ መጀመሪያ በ2014 ዓ ም የ12ኛ ክፍል መልቀቂያ ፈተና ተፈትነው ከፍተኛ ውጤት ያስመዘገቡ 294 ተማሪዎችን የእውቅና ሽልማት ሰጥተዋል። ከእነዚህ መካከል ደግሞ 57ቱ ሴቶች ናቸው። ከነዚህ ውስጥ በአስቸጋሪ ህይወት መስመር ውስጥ አልፋ ከፍተኛ ውጤት በማስመዝገብ በክልሉ መንግስት ለሽልማት የበቃችው ተማሪ ገሊላ አሰፋ ትገኝበታለች። ከገሊላ ጋር አስቴር ምስጋናው አጭር ቆይታ አድርጋለች። እሱን ሰምተን እንመለስ። ሜገሊል አሰፋ ሰፋ ይባላል። ተወልጄ ያደግኩት በአጣዬ ከተማ ነው። ትምህርቴን ከአንደኛ ክፍል ጀምሮ እስከ 11ኛ ክፍል ይህ ማለት 2013 አጋማሽ ድረስ በአጣዬ ከተማ ነበረ የተከታተልኩት። ነገር ግን በተደጋጋሚ እንደምናውቀው በአጣዬ ከተማ የተለያዩ ጦርነቶችና ረብሻዎች ስለነበሩ የግድ አንጻራዊ ሰላም ወዳለበት ወደ ሻሮቢት ከተማ በመሄድ 11ኛ ክፍል አጋማሽ እስከ 12ኛ ክፍል ትምህርት ማጠናቀቅ ችያለው። በ2015 ዓ ም በወሰድ ነው የ12ኛ ክፍል ማጠቃለያ ፈተና 569 በማምጣት ወደ ዩኒቨርሲቲ መግባት ችያለው። እንደ አጠቃላይ በአጣይም ሆነ በሸዋሮቢት ከተማ በመንግስት ትምህርት ቤት ነበረ ትምህርት የተከታተልኩት። እንደምናውቀው በመንግስት ትምህርት ቤቶች የተለያዩ እጥረቶችና እና የተለያዩ ጉድለቶች አሉ። ለምሳሌ የላብራቶሪ መሳሪያዎች እና እቃዎች እጥረት፣ የቤተ መጽሐፍት ውስጥ ያሉ መጽሐፍቶች እጥረት፣ እንዲሁም የመምህራን እጥረት፣ የክፍሎች እጥረት፣ ሌሎች እጥረቶች ነበሩ ከዚህም በተጨማሪ በአጣዬ ከተማ እንዲሁም ደግሞ ባጣዬ ከተማ አቅራቢያ ለምሳሌ ሸዋሮቢትንም በማካተት በተደጋጋሚ የተለያዩ ችግሮች፣ መፈናቀሎች ነበሩ። ለምሳሌ በ2011 ዓ ም አጣዬ ከተማ ዘጠነኛ ክፍል እያለሁ እስከ 11ኛ ክፍል ድረስ ከፍተኛ የሆነ ችግሮች ነበሩ፣ ጦርነቶች ነበሩ። በ2013 ዓ ም የቤተሰቦቼ የቤተሰቦቼ ቤተሰቦች የዘመዶቼ ንብረት ወድሞ ስለነበረ እኔ እና ቤተሰቦቼ ወደ ተለያዩ ቦታዎች ለመሰደድ ተዳርገን ነበረ። እንዲሁም ደግሞ ሻሮ ቤት በመሄድ በከፍተኛ የሆነ ችግር እና ተጽዕኖ በማለፍ አስራ ሁለተኛ ክፍልን የማጠቃለያ ፈተናውን ተፈትኝ ዩኒቨርሲቲ መግባት ች ያለው ከዘጠነኛ ክፍል ጀምሮ በብዙ ውጣ ውረድ እንዳለፍሽ ነው የገለጽ ሲል እና ምን ያህል ጊዜ ተፈናቅንሻለ የደረሰው የውድመት መጠንስ ምን ያህል ነው በአንቺና በቤተሰቦች እሺ ቅድም እንዳልኩሽ ከ2011 ዓ ም ጀምሮ የነበረው ረብሻ እና ከሶስት ጊዜ በላይ ተፈናቅዬ ነበረ። ከቤተሰቦች ጋር የተለያዩ የስነ ልቦና ጉዳቶች፣ የመንፈስ መረበሾች አጋጥመውን ነበረ። ለምን ለብዙ ዘመን ያፈሩት ንብረት ባልጠበቁት ጊዜ አመድ ሲሆን በጣም የሚሰማቸው ህመም አለ። እናትና አባቴ አብሲኒያ ሬስቶራንት ነበራቸው። የእናቴ ቤተሰቦች ደግሞ ሻለቃ ሆቴል የሚባል ነበራቸው። የህይወትን ምዕራፍ የሚቀይር ፈተና ነበረብሽ ከፊት ለፊት ማለት ነው። ከዛ ውጭ ደግሞ ከሰው ቤት ተሰደሽ በጥገኝነት ሆነሽ ነው እያጠናሽ እያሰብሽ ያለሽው። እና ምን አይነት ፈተና ነው ያሳለፍሽው? እስኪ መለስ ብለን እንየው። እሺ እንደ አጠቃላይ አዲስ አካባቢን ስታይ ከቤተሰቦችሽ ስትርቂ የሚሰማሽ ስሜት አለ። ግን እነዛን ችለሽ እንድታልፊ የሚያደግሽ በውስጥሽ የተቀበረ እና የታመቀ የሆነ ነገር ሲኖርሽ ያስችልሻል። በመጀመሪያ አምላኬ ማመስገን እንፈልጋለን። አቅምንና ብርታትን የሚሰጠው አምላክ ነው። ሌላው አላማ ሲኖርሽ፣ ጽኑ የሆነ ፍላጎት ሲኖርሽ፣ በቃ እችላለሁ ብለሽ ስታልፊ፣ አያቆመኝም ብለሽ ስታምኒ፣ ነገሮችን እንዳሉ ታውቂያለሽ ግን እንደሌሉ ማሰብ አሉ ግን እንደሌሉ ማሰብ ትጀምሪያለሽ እና ያልፋል ብለሽም ስለምታምኒ በጽናት መጓዝ ትጀምሪያለሽ። እና ዋናው ዓላማ ነው ጽኑ የሆነ ፍላጎት በልብሽ የተቀበረ ጽኑ የሆነ እምነት ካለ ትችያለሽ። መጨረሻ እንግዲህ ውጤቱ ጥሩ ሁኖ ትናንትና ለሽልማት በቅተሻል። እስኪ ያመጣሽው ውጤት ምን ያህል ነው? ምንድን ነው የተሸለምሽው? ጠቅላልናርገው እስኪ እሺ ከ7 569 ያመጣሁት እናም በአማራ ክልል በተዘጋጀው የሽልማት ፕሮግራም የ15 ሺህ ብር ተሸላሚ ሆኛለሁ። ያንቺ ህይወት ተሞክሮን በዚህ ያፍላ እድሜ ላይ ትምህርት ተጨምሮ ሴትነትም አለ በራሱ የሚፈትነው ነገር እና የምትመክሪው የምታስተላለፊው መልዕክት ምንድን ነው? እኛ ሰዎች በምድር ላይ መልካምም መጥፎ የሚሆኑ ነገሮችን እናስተናግዳለን። እና ማለት የምፈልገው ችግሮች አስበነውም ሆነ ሳናስበው የጠበቅነውም ሆነ ያልጠበቅነው ችግር ሊያጋጥመን ይችላል እና። እግዚአብሔር እንዲሁ አይደለም የፈጠረን ከአቅምና ከችሎታ ጋር ነው እና እያንዳንዱን ችግር የምናልፍበት ሙሉ የሆነ አቅምና ችሎታ አለን። ይህንን ስናምን ነው ያለንን አቅም መተግበርና መጠቀም የምንችለው እና ለሁሉም ሰዎች ሴቶች፣ ወንዶች ማስተላለፍ የምፈልገው ጽናት እንዲኖረን፣ አላማ እንዲኖረን ለእያንዳንዱ ነገር ጊዜ አለው እና ጊዜያችንን በአግባቡ እንድንጠቀም ሁኔታዎችን ከጊዜ ጋር እያመዛዘንን እንድናስተናግድ በአላማችን ላይ እንድንጸና። ትልቁ ነገር አላማ ነው። እኔ የማምነው ነገር ማለት ነው። ቃስ ቃስ እያለ ነው ሌላው የሚመጣው። በመጀመሪያ ግን ትምህርት ነው። ወደ ትዳር እኮ አይደለም ህፃናቶች አድገው እንትን የሚሉት፣ በመጀመሪያ ወደ ትምህርት ነው። እና የሚቀድመውን እያስቀደምን፣ ትልቁን ነገር እያስቀደምን እንድንጓዝ እመክራለሁ። ምንድነው መሆን የምፈልግ? እሺ ፊዚክስ በጣም መወዶ ትምህርት ነው ማትስንም እንደዚሁ እና ኢንጂነሪንግ ላይ እማራለሁ በዛ ላይ እሰማራለሁ ብዬ አስባለሁ። ከኢንጂነሪንግ ዘርፎች ኤሮስፔስ ኢንጂነሪንግ፣ ይሄ ካልተሳካ ደግሞ ኤሌክትሪካል ኢንጂነሪንግ በውስጡ የያዘው ብራንች አለ ኮሚኒኬሽን ኢንጂነሪንግ ይባላል። እሱን መማር እፈልጋለሁ። አሊ ኤሮስፔስ በሀገር ውስጥ በመጀመሪያ ዲግሪ አይሰጥ፣ ምናልባት ስኮላርሺፕ አግኝቼ ከሄድኩ ይህንን መማር ነው ፈልገው። ሀገር ውስጥ መማር ከሆነ ደግሞ ኮሚኒኬሽን ኢንጂነሪንግ እማራለሁ። መልካም እድል መኛል ይሻላ። እሺ፣ አመሰግናለሁ። ጋቢና ቪኦኤ ይቀጥላል። ዓለም አቀፉ የሴቶች ቀን ማርች ኤት በዛሬ ሁለት ፍትሐዊነት በሚል መሪ ቃል ስለ እኩልነት ብቻ ማውራት በቂ አይደለም፣ በሚል በመላለም እየታሰበ ይገኛል። ሴቶች በፍትሐዊነት ካለምንም መድሎ ለውጤት እንዲበቁና ወደፊት እንዲመጡም ያሳስባል። በኢትዮጵያ ሴቶች በእኩልነት ተወዳዳሪ ካልሆኑባቸው ዘርፎች መካከል የብሮድካስት መገናኛ ብዙሀን አንዱ መሆኑን በቅርቡ በዶክተር ሙላቱ አለማየሁ እንዲሁም በመብቶችና ዴሞክራሲ እድገት ማዕከል ካርድ የተሰራ ጥናት አመላክቷል። ለመሆኑ ሴቶች በብሮድካስት ሚዲያ ውስጥ ለምን ቁጥራቸው አነሰ? በእኩልነት ተወዳዳሪ እንዲሆኑ እንዲሆኑና በፍትሐዊነት ወደ ሚዲያው ብሎም ወደ አመራር እንዲመጡ ምን መደረግ አለበት ስትል የደንገረመው ጥናቱን ያደረጉትን ዶክተር ሙላቱንና ሌሎች ሁለት ሴት ጋዜጠኞችን አነጋግራ ተከታዩን አሰናድታለች። በመቀጠል ይቀርባል። የኢትዮጵያ ብሮድካስት መገናኛ ብዙኃን ላይ ሴት አቅራቢዎችና ጋዜጠኞችን ማየት የተለመደ ነው። ይሁን እንጂ ሴት ጋዜጠኞች በስራው ላይ ሲቆዩም ሆነ አሊያም በአመራር ደረጃ የብሮድካስቱን ዘርፍ ሲመሩ ማየት እምብዛም አልተለመደም። ለዚህ ደግሞ እጅግ ብዙ ምክንያቶች እንዳሉ በዘርፉ የሚሰሩ ሴት ጋዜጠኞች ይናገራሉ። መልካም ሰው ሰለሞን በጋዜጠኝነት ሙያ ከ15 ዓመት በላይ የሰራች ሲሆን በሸገር ኤፍኤም ላይ ይመችሽ የተሰኘ የሴቶች መሰናዶ ዋና አዘጋጅና መሪ እንዲሁም ደግሞ በኢትዮጵያ መገናኛ ብዙኃን ሴት ባለሙያዎች ማህበር ውስጥ በጎ ፈቃደኛም ናት። የራሷን ተሞክሮና ያስተዋለቻቸውን ተግዳሮቶች እንዴት ትናገራለች? ሚዲያ ሲባል በጣም ሲሪየስ ነገር ነው። ስለዚህ ያንን ትልቅ ቦታ ለሴቶች አሳልፎ የመስጠት ነገር ብዙውን ጊዜ አይታሰብም። ትልልቅ የሚዲያ ኦርጋናይዜሽን ቢኖሩና እንደዚህ ብቻ በጣት ስከልክል የምንላቸው ናቸው እና ይሄ የሆነበት ምክንያት እንግዲህ ያው ወደ እዛው ያለማምጣት ልክ እንደ ኢሾዎቹ እኮ ነው ሴቶች ሶስት ኢሾ እንዲሰሩ የምንመደቡት ነው። ሊደርሽፕም ላይ ወደ ላይ ሲመጣ እንደዛ ነው። በቃ የማይታሰብ ነው። በውስጥ ባልተጻፈ ልክ እነዚህ ነገሮች ይተገበራሉ። ሴቶች ወደ ላይ እንዳይወጡ ከታች ጀምሮ እንዳልኩሽ፣ አንቺ ወልደሻል፣ አንቺ አግብተሻል፣ ድልዳቴጅም እንትን አትሄጂም። ልክ የማሰበብ ይመስል እያራቁሽ ሄዱና ወደ ላይ እንዳትመጪ ይደረጋል። ወልደሽ በተኛሽበት ጊዜ እኮ የምትመጪ እንደገና ወደታች የምትደረጊበት አሰራር ያለበት ሚዲያ ነው። በራሴ እንዳይገጥመው በሌሎችም ላይ ከሳምንታት በፊት በመብቶችና ዴሞክራሲ እድገት ማዕከል እንዲሁም ደግሞ በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ተግባቦት ትምህርት ቤት ረዳት ፕሮፌሰር በሆኑት በሙላቱ አለማየሁ አማካኝነት ይፋ የተደረገው ድህረ ሁለት ሺ አስራ ስምንት የኢትዮጵያ ሚዲያ ዳሰሳ በቴሌቪዥን፣ በሬዲዮ፣ በቪዲዮና በሌሎች ተጓዳኝ የብሮድካስት ዘርፍ ውስጥ እየሰሩ ያሉ ሴቶች በአጠቃላይ ሀያ አምስት በመቶ ብቻ መሆናቸው እንዲሆን ይፋ አድርገዋል። የጥናቱ አቅራቢ ረዳት ፕሮፌሰር ሙላቱ አለማየሁ እንዲህ ያስረዳሉ። ፔፓል ሰበሰብ ነው ግድ እንደሚያሳየው ከሆነ በአሁኑ ወቅት በኢትዮጵያ በኤሌክትሮኒክ ሚዲያው ዘርፍ ሀያ አምስት በመቶን ድርሻ ይዘው ይገኛሉ ማለት ነው። ሴቶች ማለት ሴት ጋዜጠኞች ጋዜጠኞች ሳይሆን እነዚህ አመራር ላይ ከኤዲቲንግ ላይ ከጋዜጠኝነት ጋር በአለም ዙሪያ ሴቶችን ወደ አመራር በማምጣቱ ረገድ የፍትሃዊነትና የእኩልነት ጥያቄዎች እለት ዕለት ይነሳሉ። የሸዋ ማስረሻ በጋዜጠኝነት በተለይም ደግሞ በሬዲዮና በ ቴሌቪዥን ላይ ላለፉት 17 ዓመታት እያገለገለች ትገኛለች። በአሁን ሰዓት የኢትዮጵያ መገናኛ ብዙኃን ሴት ባለሙያዎች ማህበር የቦርድ አባልም ናት። በሙያው ላይ እንዳለች ሴት ሴቶች ወደ ብሮድካስቱ ዘርፍ ለመግባት ባይቸገሩም ከገቡ በኋላ ግን እነሱን የሚያቆየ የስራ ስነ ምህዳር አለመኖሩ ከተገለጸው አሀዝ ይበልጥ የሚያሳስብ ነው ትላለች። እኔ የሚታየኝ ችግር ከገቡ በኋላ ያለው ፈተና ነው የሚበዛው ብለን ነው የምናስበው። እኩል እድል ነው የሚሰጠው። ሴት በመሆናቸው ብቻ የተለየ ፌበር ተደርጎ ወደዚህ ሙያ ሲገቡ አናይም አስፈላጊ ነው ብዬም አላምን። በግል ከገቡ በኋላ ግን ተወዳድረው ወደ ከፍተኛ አመራር ሊወጡ ሲሉ ብዙ እንቅፋቶች አሉ። እኩል እየሰሩ ነገር ግን በስራ ክፍፍል ረገድ ለምሳሌ ሁሌም በየሄድንበት የምናነሳው ነገር አለ። ሶፍት ሹና ሀርድ ሹ ተብሎ ጉዳዮች ይከፋፈላሉ። ሶፍት ሹ የሚባል ከፍተኛ ኢምፓክት ያላቸው ብዬ የማስባቸው አጠቃላይ የሰውን ሕይወት የሚነኩ እንዲሁም ደግሞ ከፍተኛ ጥረትን የሚጠይቁ ለመስራት ናቸው። ሀርድ ሹ በዛ ልክ ያን ያህል ሞጋች የሆነ ጉዳዮች ይቀርባሉ ብዬን ያላስብም። ግን የተቀመጣለ በሚዲያው ከፍተኛ የመንግስት ባለስልጣናት የሚጠየቁባቸው ምርጫን የመሳሰሉ ፖለቲካዊ ጉዳዮች የሚዳሰሱባቸው እነዚህ ብለው የተለዩ አሉ። የተለየ ጥረት ባይጠይቁም ነገር ግን እነዛ ስራዎች ላይ ሴቶችን አኑ የመላክ ችግር አለ። አንዳንዴ በሴቶች በኩል ነው አንችልም ብለው ያስባሉ ይባላል። ይህም ክፍተት በአንዳንዶች ሊኖር ይችላል ብዬ አስባለሁ። ነገር ግን በኃላፊነት ደረጃ የተቀመጡ ሰዎች ያንን እድል አይሰጧቸውም። ትልቁን ስራ ይሰራሉ። ይሄ የማቅረቡ ነገር ዜና የማንበቡም ቢሆን በተለይ አሁን አሁን ደግሞ መዝናኛው ላይ የግድ ሴቶችን የመፈለግ ነገር አለ። እንግዲህ ከጾታ ጋር ብቻ የተያዘ ነው ብዬ አላምን። ችሎታቸውም ስለሚጠይቅ ነው ያ የሚሆነው ነገር ግን ባልተገባ መንገድ የመጠቀም ነገር ሊኖር ይችላል እና እነዚህ እነዚህ ባሉበት ወደ ከፍተኛው ሌቭል ላይ እንዳይመጡ ብዙ እንቅፋቶች አሉ። ቤተሰባዊ ህይወታቸውም እንዲሁ እንደ አንድ ድክመት ነው የሚታየው። ሴቶች ለስራ ወደ መስክ አለመላካቸው፣ ከፖለቲካና ጠንከር ካሉ ርዕሰ ጉዳዮች መገለላቸው፣ ወደ ስልጣን ክፍፍል እኩልነትና ፍትሐዊነት ጋር ሲመጣ ልምድና ችሎታ እያላቸውም በሙያው ላይ የተዳከሙ እንዲመስሉና ከስልጣን እንዲርቁ እንደሚያደርጋቸውም ሶስቱም እንግዶቼ ይስማማሉ። በተጨማሪም ሴቶች በዘርፉ እንዳይቆዩና መገናኛ ብዙሀኑን ለቀው እንዲወጡ ያደርጋል ይላሉ። መልካም ሰው ሰለሞን ሴቶች ይበልጡን ቦታ አግኝተው እንዲሰሩና እንዲቆዩ የመገናኛ ብዙሃን ተቋማት በሴቶች ላይ ያተኮረ ፖሊሲ ማሰናዳት ያሻቸዋል ትላለች። ይህ እንደ ኢትዮጵያ ሚዲያ ውሜን አሶሴሽን አሁን በዚህ ዓመት ቅዳችን ውስጥ የተያዘ ነው ወይም ስርዓት የፆታ ፖሊሲ ሚዲያዎቹ እንዲኖራቸው፣ እንተጋለን እንወተውታለን። ለዚህም ደግሞ በጀት ይዘን ቶተሮች ወይም ዶነርስ እያፈላለግን ነው። ያለ ነው ድርጅቶች አብረው ሊሰሩ ፈቃደኞች ናቸው። እንደዚህ አይነት ፖሊሲ ካለ አንደኛ፣ እንደዚህ ጀንደር ሴንሲቲቭ የሆኑ ኢሹዎች በሚዲያዎች ውስጥ ይንፀባረቃሉ። ሴቶቹ ምራታቸው መጠየቅ ይጀምራሉ። የሚዲያ ማኔጀርስም ይህን ነገር ኮንሲደር ያደርጋሉ። በእያንዳንዱ ሴት ላይ ኦርጋናይዜሽናል በሆኑ አሰራሮች ላይ ሴቶችን የማሳተፍ ነገሮች እየታዩ ይመጣሉና በዋነኛነት አተፆታ ፖሊሲ በየሚዲያዎቹ እንዲኖሩ ያሏቸውንም ደግሞ ሪቫይዝ እንዲደረግ፣ ከዛም በተጨማሪ ኢምፕሊመንት እንዲያደርጉትን ደግሞ ከተሰራ በኋላ የተወሰነ ጊዜ የሶሻል ሚዲያዎችን እንደፓይለት ወስደን በዚህ አመት ትትልም ተደርጎ ያ ነገር እንዲሰርት ወይም ኢምፕሊመንት እንዲያደርግ ከተደረገ አንዱ ትልቁን እርምጃ ይሄዳናል ብዬ ወይም እሄዳለን ብዬ አስባለሁ። ጋዜጠኛ የሸዋ ማስረሻም፣ ሴቶች ዓለም አቀፍ የሴቶች ቀን ሲመጣ እለቱን ለማሰብ ብቻ እንዲሁም ደግሞ እንደ ማሟያ መታየት የለባቸውም ከዛ ይልቅ በሙያቸው ብቁ እንዲሆኑ ተቋማትም ሆኑ ሴቶቹ ራሳቸው ሊሰሩ ይገባል ትላለች። በብሮድካስት ሚዲያ ውስጥ ሆኖ። ሶሻል ሚዲያው ላይ፣ ዌብሳይቱ ላይ፣ ሌላውም ላይ የሴቶቹ ቁጥር ዌብሳይቱን ማኔጅ የማድረጉ የሌላው ነገር ላይ ሳይሆን የጋዜጠኝነት ስራው ላይ ሊያመዝን የሚችል ይመስለኛል። ስለዚህ ከቴክኖሎጂ አንጻር እንደዚህ እኛም ጋር ሴቶቹን ጋር ክፍተት ያለ ይመስለኛል። የግድ ሁሉም ሰው ወደ አንድ ነገር መሳብ አለበት ብዬም አላስብም። አፈርማቲቭ አክሽን የሚለው ነገር ላይ ላዊ ከኮታ ጋር የተያዘ ነገር ስናነሳ ነበር፣ ያስፈልጋል አያስፈልግም የሚለው አንዳንድ ዘርፎች ጋዜጠኝነትን የመሳሰለው እኔ ያን ያህል ልዩ ድጋፍ ለሴቶች መደረግ አለበት ብዬ አላስብም። ምክንያቱም እኩል የመማር አጋጣሚው ካለ እኩል ተወዳድሮ የመግባት አጋጣሚው ካለ ያን ያህል አስፈላጊ ላይሆን ይችላል። ምናልባት በአንዳንድ ሙያዎች የመጣንበት አስተዳደግ፣ ሴቶች ያለፉባቸው መንገዶች እነዚህ እነዚህ የግድ በኮታ ወደዛ እንዲመጡ ማድረጉን ሊፈልጉት ይችላሉ ብዬ አስባለሁ። በጋዜጠኝነት ግን እኩል እድል ከተሰጠ ችግር አለው ብዬ አላስብም። ግን ከተገባ በኋላ ያለው ነገር ላይ አሁንም መልካም አመለካከት ይጠይቃል ማለት ነው ስራ ኃላፊዎች ሴቶች ልክ እንደ ወንዶቹ ሁሉ ዋጋ በሚሰጧቸው ስራዎች ላይ እንዲሳተፉ ካላደረጓቸው ለውጥ ይመጣል ብዬ አላስብም። እንደ ተፈጥሮ መረዳት ለምሳሌ፣ ይሄ ኳሊቲና ኢኩዊቲ የሚሉት ሀሳብ አለ። እኩል ነገር መፍጠር ሊኖር ይችላል። ግን ለምሳሌ ቤተሰባዊ ሁኔታ የተለየ ጥቂት ጊዜ የሚጠይቅ ከሆነ ያንን ተረድቶ እኩል ፍታ የሆነ ነገር ማመቻቸት ደግሞ መንካን ፈቃደኝነትንም ይጠይቃል ብዬ አስባለሁ ሚዲያውም ውስጥ ያ ነገር ስላለ መጀመሪያ የሴቶችን አቅም ማጎልበት ይጠይቃል ብዬ አስባለሁ። ያ ከራስ ነው የሚጀምረው። የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ተግባቦት ትምህርት ቤት ረዳት ፕሮፌሰር ሙላቱ አለማየሁ ሴቶችን ለማብቃትና ተወዳዳሪ አድርጎ ወደ አመራር ለማምጣት መደረግ አለባቸው የሚሏቸውን ነገሮች እንዲህ ጠቁመዋል። አሁን ምን ይሄ አፈርማቲቭ አክሽን ተብሎ ሴቶች መደቅስ አለባቸው ወደ አመራር መምጣት አለባቸው የሚለውን ብቻ በመናገር ብቻ አይደለም። አንደኛ ቀድመው እንዲገኙ የማድረግ የማስቸጠራ መሰራት መቻል አለበት። ሁለት ነገሮችን እዚህ ጋ ማየት ይኖርብናል። ሴት ስለሆነች የተለየ ድጋፍ አያስፈልጋትም የሚል ሐሳብ አለ። አይ ሴት በመሆኗ ብዙም አለቆች ስላሉባት ድጋፍ ያስፈልጋታል የሚል ነገር አለ። እዚህ ጋር ነው አሁን ኢኩዊቲ ነው የሚባለ ሴቶችን እኩል ሜዳ ላይ አደለ መሆን ልናወዳድሯቸው የምችለው። በተለይ እንደ ኢትዮጵያ ባሉ ሀገራት በጣም በብዙ ማለቁ ያሉ ሴቶችን ከወንዶች እኩል ተሰልሰው ይሩጡ ብሎ ማለት ከባድ አቀር ነው። ከፊት ቀድሞ እንዲገኙ የሚያስችል በሮች መዘጋጀት መቻል አለባቸው። የተለያዩ ድጋፎች ሊደረጉላቸው ይገባል ማለት አንደኛው፣ ለምሳሌ የኮርቶ አሴስታ ሲሰጠር ይገባል ማለት ነው። ከሚሰጡ ካሉት የስልጣን ተዋረዶች ውስጥ ይህን ያክሉን

ሴት እንዲሆኑ የማድረግ ስራ ይጠበቃል። አለም አቀፉ የሴቶች ቀን ማርች ስምንት በዛሬው ዕለት ፍትሐዊነት በሚል መሪ ቃል ስለ እኩልነት ብቻ ማውራት በቂ አይደለም በሚል በመላው ዓለም እየታሰበ ይገኛል። ሴቶች በፍትሐዊነት ካለምንም መድሎ እንዲበቁና ወደፊት እንዲመጡ ያሳስባል። ከአሜሪካ ድምፅ አይደን ገረመው ከዋሽንግተን ዲሲ እድን፣ እናመሰግናለው። አቡጌዳ የቋንቋና የባህል ማዕከል ዩናይትድ ስቴትስ ውስጥ የሚገኙ ትውልደ ኢትዮጵያን ህጻናትና ታዳጊዎች ቋንቋን ባህልና ታሪክን በሚገባ እንዲያውቁ ለማድረግ እየጣረ ያለ ተቋም ነው። ከሰሞኑ ያሰናዳውን የአድዋ ድል መታሰቢያ በተመለከተ ቀጣዩን ሰንቀናል። በአብዛኛው ዩናይትድ ስቴትስ ተወልዶ ያደጉት እኒህ ሕፃናት የኢትዮጵያን የድል ታሪክ ለመዘከር ከመድረኩ ተሰይመዋል። የቋንቋና የባህል ልዩነቱ ተግዳሮት የሆኑባቸው ይሆን? መጋረጃው ተገልጦ ትርኢቱ በጀመረ አፍታ የሕፃናቱ ብቃት ለቀደመው ጥያቄ መልስ የሰጠ ይመስላል። የምንገኘው የመዲና አጉራባሽ በሆነው የቨርጂኒያ ግዛት ውስጥ በሚገኘው አቡጌዳ የቋንቋና የባህል ተቋም ባዘጋጀው ልዩ የአድዋ ድል የመታሰቢያ በዓል ላይ ነው። እንደ ተቋሙ ኃላፊ መስታወት ፈለቀ ገለጻ ተቋሙ የዛሬው ትርኢት ተሳታፊዎችን ጨምሮ በርካታ ትውልድ ኢትዮጵያውያን ከቋንቋና ባህላቸው ጋር እንዲቀራረቡ ማድረግ ከጀመረ ሰነባብተዋል። ተቋሙ ቋንቋና ባህልን ለቀጣይ ትውልድ ለማስተላለፍ የያዘው እንቅስቃሴ አካል በሆነው ልዩ የአድዋ ድል መታሰቢያ ዝግጅት ላይ ሕጻናትና ታዳጊዎች ፉከራ፣ ቀረርቱ ድሉን የሚዘክሩ መዝሙሮችና ግጥሞችን ከማቅረባቸው በተጨማሪ አጭር ተውኔትም አቅርበዋል። በዕለቱ ብሩሽና ቀለም በማገናኘት የአድዋን ድልና የኢትዮጵያን ጀግኖች የዘከሩ ሕጻናትና ታዳጊዎች የስዕል አውደ ርዕይም ቀርቧል። ትንንሾቹ ሰዓሊያንና መምህራቸው ፍቱንጌታቸው ሥራቸውን ያስጎበኙናል። ስሜ አርሴማከሪ ነው እና ሶስተኛ ክፍል አቡጊላ ውስጥ እዚህ ጋ የእኔ ስዕል ነው እና ተራራ ነው እናም እዚህ ጋ ሰቶያለው። He's going to war and now he's walking to battle. Yani <laughs> የማይታወቅ አርበኛ ነው ስዕሉ። ስሙ የማይታወቅ አርበኛ ነው። የኔ ስም አበሜሌክ ነው። እና ይሄ ስዕል የሳልኩት የአደዋ ውጊያውን ነው። በተራራዎች ያሉበት እና መድፍ ያለው እና የገዳ ላይ ያለው እና ሌላ ስዕልም የአፄ ሚኒሊክ ሀውልት አዲስ አበባ ጋር ያለው እና ሌላ የአርበኛ ስዕል አለኝ። ስሜ ሊያና ነው። የሀገሬ ቀለሞች ናቸው። ከለሪንግ ቡክ እንዲሰሩ በማሰብ ታሪክ ባህልና ፊደል የሚል ከለሪንግ ቡክ ነው የምናየው። ለምሳሌ ባህል የምንለው እንዴት ነው ልጆች ኢትዮጵያ ውስጥ እየተሸከሙ የሚሄዱት የሚለውን ነው። ድስት ሲሰሩ፣ እርሻ ሲያርሱ ነው። ታሪክ የሚለው ደግሞ እዚህ ጋ እንደምናየው እቴጌ ጣይቱ በከለሪንግ ቡክ እየሰሩ በዛው ታሪካቸው እንዲያውቁ ነው ያሰብ ነው። እና ሁሉም የኢትዮጵያ ታሪክ ነው። የተቋሙን እንቅስቃሴዎች በቅርበት የሚደግፈው የወላጆች ኮሚቴ ይህን መሰሉ ዝግጅት እውን እንዲሆን ያደረገው አስተዋጽኦ በእለቱ ተወስተዋል። በማስተባበር ስራ ላይ ካገኘናቸው ወላጆች መካከል የተወሰኑት ልጆቻቸው ወደ ተቋሙ በመምጣታቸው አትርፈዋል ያሉትን አጋርተውናል። እኔ ስሜ ህይወት እባላል። ሶስት ልጆች አሉኝ። የመጀመሪያ ልጅ ሴት ነች። አዶን በእምነት ትባላለች። ሁለተኛው ካሌብ፣ ሶስተኛው ደግሞ ጆሴፍ በእምነት ይባላል። ሀገራቸውንና ባህላቸውን የሚያውቁ ልጆች ለማሳደግ ስለምንፈልግ ለዛን ያስገባ ነው። ይሄ ሶስተኛ አመታችን ነው። አድዋንም ስናከብር ልጆች ሶስተኛ አመታቸው ነው። ሞር ስለ ኢትዮጵያ ባህል፣ ቋንቋ ይጽፋሉ፣ አሁን ይናገራሉ። ዮናስ ትባላለሁ ባላለው። እዚህ ያሉኝ ልጆች ሶስት ናቸው። ታላቋ ልጄ ሊያና ነው ስሟ፣ ሁለተኛ ልጄ ኤባ ነው። ከዛ ደግሞ ካይላ ምትባልም አነስ ያለች ልጅ አለች። ልጆቻችን አቦጊዳ ተቋም ከገቡ በኋላ ብዙ ነገር ቀስመዋል። ቋንቋ የመጀመሪያው ነው። ባህላቸውን በደንብ ይለያሉ። አሁን ሌላው ደግሞ በጣም ደስ የሚለው ከአቦጊዳ ልጆች ራሳቸውን የሚመስሉ ከሀገራቸው ልጆች ጋር የሚያሳልፉበትና ቋንቋውንም ራሱ ቤት በኛው ስናስተምር ወጥተን ከማን ጋር ነው የምንናገረው የሚባለው ጥያቄ አለ። ያንን የሚመልስ ተቋም ሆኖልናልና በጣም በደስታ ነው ልጆቻችን ሁሌ ትምህርት ቤት የሚመጡት። ፕሮግራሙንም አብረው የሚወስዱት በደስታ ነው እና ሶስት አመት ከግማሽ በላይ እያስተማርናቸው ነው። በጣም እንደሚቀጥል ተስፋ የምናደርገው እና በጣም ደስ በሚል ሁኔታ ነው ልጆች እየተማሩ ያሉት። በተመሰረተ በጥቂት ዓመታት ውስጥ አርዓያ የሚሆን ማህበራዊ ፋይዳ እየተወጣ እንደሚገኝ የተነገረለት ተቋም እድሜው ረዝም አስተዋጽኦ የሚሰፋ ዘንድ የትውልደ ኢትዮጵያን ማህበረሰብ ድጋፍ እንደሚያሻ ያስታወሱት ደግሞ ገዙ ካላ የተባሉት የወላጅ ኮሚቴ አባል ናቸው። የተለያዩ ሰዎች ኢኒሽቲቭን ወስደው የተለያዩ ተቋማት እንዳቦጌድ አይነት ያቋቁማሉ፣ ግን አላማው ከተወሰኑ ግሩፕ ወይም ከአንድ ሰው በላይ ነው። ስለዚህ እያንዳንዱ ወላጅ ፓርቲሲፔት ማድረግ አለበት። ልጆቹም ደግሞ በዚህ በሌላ ሰው አገር ተወልደ የሚሆኑ ልጆች የራሳቸውን ቋንቋ፣ ባህል፣ ካልቸር እሱን በሙሉ ይዘው እንዲያድጉ ወላጅ የወላጆች ፓርቲሲፔሽን በጣም በጣም ከፍተኛ መሆን መቻል አለበት ብዬ አስባለሁ። እዝናት እንደ ተወሰኑ ሰዎች ተቋም መታየት የለበትም። ኢትስ ጄስት የኮሚኒቲ ተቋም ነው ተደርጎ መወሰድ መቻል አለበት። በዚህ ዝግጅት ላይ የታሪክ አዋቂዎችና የኪነ ጥበብ ሰዎችን ጨምሮ የክብር እንግዶች ተገኝተዋል። የተቋሙን ጅምርም አወድሰዋል፣ ታሪክ ቀመስ ምልከታቸውንም አጋርተዋል። ወደ መቶ የሚጠጉ ተማሪዎችን የሚያስተምረው ተቋም በአሜሪካ ምድር የመጀመሪያው የኢትዮጵያውያን ትምህርት ቤት መሆኑንም ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። በመቀጠል ደግሞ በትውልድ ኢራናዊው የፊልም ባለሙያ የተዘጋጀውን ዘ ሬድ ሱትኬዝ ወይም ቀዩ ሻንጣ የተሰኘውን አጭር ፊልም የተመለከተ አጭር ዘገባ ኤደን ገረሞ ታሰማናለች። የ16 ዓመቷ ልጃገረድ ከዚህ ቀደም የማታውቀውን ሰው ለማግባት ከኢራን ተነስታ ሉክዘምበርግ አየር ማረፊያ ያላትን ሁሉ በቀይ አነስተኛ ሻንጣ እንደቋጠረች ደርሳለች። በሚደንቅ ሁኔታም የድሮ ሕይወቷን ሥርዓቶች በመጠል ጭንቅላቷን የሸፈነችበትን ሂጃቧን ስታወልቅ በፊልሙ ላይ ይታያል። የፊልሙ ዳይሬክተር ሳይረስ ነሽቫድ ፊልሙ ሂጃብ ማድረግን የሚቃወም ሳይሆን በአንጻሩ ለወንዶች ሴቶች በሚለብሱትና አንዳንዴም በሚያገቡት ላይ ለ የመወሰን መብት የሚያጎነጽፈውን የማህበረሰብ ወግ ለመቃወም ነው ይላል። ይህ ማለት ሴቷ ምንም አይነት መብት የላትም፣ እናም ወንዶች ኃይለኞች ናቸው ማለት ነው። በፊልሙ ላይ ልጅቷ በአየር መንገዱ ጣቢያ ውስጥ ሆና ብቻዋን ስትጠፋና ስትፈራ የሚታይ ሲሆን ሊያገባት የታጨው ግለሰብም እጮኛውን ሲፈልግ ይታያል። ለእሷ እስር ቤት ነው የውስጥ እስር ቤት ስለዚህ ትልቅና በሰፊው አጉልቶ የሚያሳይ ሌንስ ተጠቀምኩ ቦታው ትልቅ መሆኑን ባሳየን ቁጥር የእሷ ብቸኝነት ጎልቶ ይሰማናል ወጣቷ የፊልም ባለሙያ አፍሪካ የዘር ግንድ ያላት ፈረንሳዊት ናት ይሁን እንጂ በሁሉም ስፍራ የሚገኙ ወጣት ሴቶች ተመሳሳይ ጥያቄን ያነሳሉ ትላለች ነጻነቴን እንዴት ላገኘው እችላለሁ በተለይ ደግሞ ሴቶችን ከሚጨቁን አምባገነናዊ አገዛዝ ስትመጣ ምርጫዬን የማደርገው ይሄኔ ነው። ያ ነው የፊልሙ ጭብጥ። ያንን ምርጫ ነው መጨረሻ ላይ የምወስደው። ትውልደ ኢራናዊው ዳይሬክተር ፊልሙ ቀረጻ የጀመረው የኢራን መንግስት በሴት ተቃዋሚዎች ላይ ያደረሰው ጭካኔ የተሞላባቸው ጥቃቶች በዓለም ዙሪያ የፊት ገጽ ዜና ከመሆናቸው በፊት ነው ይላል። ፊልሙን እየሰራን ሳለ ይሄ ነገር በኢራን ቀስ በቀስ እየተከሰተ ነበር። ስለዚህም ሰዎች ወደ እኔ እየመጡ ይሄ እንደሚሆን እንዴታወቅ ይሉኝ ነበር። እናም እኔ ማለት የምፈልገው ይሄ ነገር ለእናንተ አዲስ ነው፣ እኛ ግን እናውቀው ነበር ነው። የፊልሙ ተዋናይትም ፊልሙ ከእውነተኛ ክስተቶች አኳያ ሲታይ ይበልጥ ትርጉም ይሰጣል ትላለች። አዎ፣ እኛ የሰማ ነው። ፊልሙ ከተሰራ ከሁለት ዓመት በኋላ ነው። እናም የፊልሙ መኖር በመጨረሻ ለእኔ ለእኛ ይበልጡን አስፈላጊ ሆኗል። እንደሚመስለኝ ፊልሙ በዚህ ወቅት መኖሩ እጅግ አስፈላጊ ነው፤ ምክንያቱም በአቋምህ ምክንያት መሞት በጣም አስቀያሚ ነው። አሁን ታዲያ የፊልሙ ተዋናይትና መላው ሆሊውድ የፊታችን መጋቢት ሶስት ቀዩ ሻንጣ ከሌሎች በምርጥ በድርጊት የተሞሉ የፊልም ዘርፎች ከታጩ አራት ፊልሞች ጋር ኦስካርን ያሸንፉ እንደሆነ እየተጠባበቁ ነው። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። የነገ ሰው ይበለን።